Voice of America. በቤንሻንጉል ጉሙዝ የያሶ ወረዳ ትላንት ማታ ተደራጅተው የሚንቀሳቀሱ ኃይሎች በርካታ ሰዎችን በጅምላ ገድለዋል ሲሉ ነዋሪዎች ተናገሩ። የቤንሻንጉል ጉሙዝ ክልል አስተዳደር በበኩሉ የክልሉን ጸጥታ የሚያደፈርሱት አፈንጋጭ የኦነግ ታጣቂዎች ናቸው ይላል። ኦነግ በፊናው በክልሉ ምንም እንቅስቃሴ እንደሌለው ገልጦ ማን የክልሉን ጸጥታ እየበጠበጠ እንዳለ እየታወቀ ኦነግ ላይ ማሳበብ ለምን አስፈለገ ሲል መልሷል። ሙክታር ጀማል ዝርዝሩን ይዟል። በቤኒሻንጉል ጉሙዝ ያሶ ወረዳ የሚኖሩ ነዋሪዎች ትላንትና ሐሙስ ማታም በቡድን ወደ ሰላሳ ሰባት የሚጠጉ ሰዎች መገደላቸውን ነው የሚናገሩት። ነዋሪዎቹ በጅምላ የታጠቁ ሰዎች ድምፅ በሌለው መሳሪያ ጥቃት እንደሚደርስባቸው ነው የሚናገሩት ብዙዎቹ ሸሽተው ከያሶ ወረዳ የወጡ ሲሆን እዛ ያሉትም በስጋት የተጠመዱ መሆኑን የአሜሪካ ድምፅ ያናገራቸው ሰዎች ገልጸዋል። ምን ሁኔታ አለው? እኛ ታፍነን ነው ያለን። ምን ሁኔታችን? ምን ኦሮሞች አሁን ሁሎች አልቀዋል። ኦሮሞ የሚሉት አሁን ሁሉ በአንድ የተሰበሰቡት አሁን እነሱ ሁሎችም አልቀዋል። ማን ነው የሚጨርሳቸው? ምንድን ነው የሆነው? እስቲ ያው አንዳንድ ሰው እንግዲህ በጎጃምነት መጠና ጊዜ መጣው ሚለጉ እኛም እዛንም ምንድን ነው ምክንያቱ? ከምን የተነሳ ነው? ምንድን ነው እስኪ የሰሙት ንገሩኝ። ምን ምክንያት ምን ምክንያት ዝም ብሎ ነው እንጂ ምክንያት ምን አላቸው። ምክንያት ምንም ያላቸውም አሁን አንድ ቤት አስራ ስምንት ሰው ሞተ። ኦሮሞ አንድ ቤት ተገብቶ ሲቀመጡ አንድ ላይ ደግሞ ስምንት ሰው ሞተ ይባላል። እነሱ አንድ ላይ ደግሞ ሀያ ሰባት ሚላሉ እኛ እንግዲህ በወሬና በንድ ነው እንጂ ያው አያ ጋሪና በአምቡላንስ ነው ወደ ጫካ ጅራ ጋር ወሬ ምካ ማን ነው እንደዛ የሚያደርገው? ምን አይነት ሰዎች ናቸው? ይሄንን በተመለከተ የሰሙት ነገር አለ ወይ ደግሞ ለማየት እድል አግ

እኛ በራብ እና በጣም ነው አሁን ዝም። እኛም አሁን ከቦውን በቃ አሁን እኮ ነው እየተካሄደብን። ነው የሚሉትን ግድያና ፍጅት ያከናውናሉ የሚሉት የመንግስት ባለስልጣን እና የጸጥታ አካላት ጭምር ነው ነው የሚሉት ትላንትና፣ ሐሙስ ምሽት ሰዎች በጅምላ ሲገደሉ ውስጡ ነበርኩኝ እንደ ሞተ ሰው አድፍጬ፣ ከዛ ሲሄዱ ነው አምልጬ ወደ ወለጋ የገባሁት ያሉኝ ሰው ግድያውን ሲያከናውኑ የነበሩት በአይንም አውቃቸው የጸጥታ አካላት ጭምር ናቸው ሲሉ በስም ይጠቅሳሉ። ገመቹ ባንጋ፣ በቀለ ዳኘው፣ አድማሱ ጂካራ አስተዳደራቸው ደግሞ በቀለ ጨፌ። በአጠቃላይ የአስተዳደርና ጸጥታ ኃይል ሰዎችና ሰራተኞች ናቸው ዘምተው ሰዎቹን የገደሉት። ይህ ሰው በትናንትናው ዕለት በተጨማሪ ጥቅ ከቤተሰብ ውስጥ በገፍ እየተገደሉ ሰዎችን ከነ ቤተሰቦቻቸውና ቁጥር እየጠቀሱም ይናገራሉ ኦላና ሉባ ማቲ ሙሉ ኦላና ሉባ ሙሉ ቤተሰብ ሶስት ሰውን የሞተው በዳሳ ሀብቴ ከነ ሙሉ ቤተሰቦቹ አምስት ሰውን የተገደለው ዱሬ ኪሎ የምትባል ሴትዮ ከነ ቤተሰቦቿ ሞታለች። አዱኛ ሂርፓ ከነ ቤተሰቡ አስራ አንድ ሰውን የተገደለው በሺህ ሀቡሼ እናት ናት፣ ከነ ስምንት ቤተሰብ ተገላለች። ይህ ሁሉ በአንድ ቆርቆሮ ቤት ውስጥ ነው ታሽገው የተገደሉት መቶ መቶ። ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተከናወነ ያለው የግድያ ዘመቻን በተመለከተ ነብሰ ገዳዮችን የመቅጠርና ሌሎች መሰል ድርጊቶች ሲንጸባረቁ ቆይተዋል የሚሉ ሌላኛው ጉዳዩን የታዘቡ ሰው ደግሞ ይናገራሉ። ወጣቶች በቅርብ ገንዘብ ሲታደልላቸው ነበር። እነዚህ ገንዘብ የወሰዱ ሰዎች ናቸው በየቤቱ ሰው እየገደሉ ያሉት። የወረዳዋን የጸጥታ ሁኔታም እና ነዋሪዎቹን ደህንነታቸውን ለማስከበር እየተሰራ ያለውን ጉዳይ በተመለከተ የያሶ ወረዳ ፖሊስ አዛዥ ኮማንደር ጅራታ ከበደን አናግሬያቸዋለሁ። ሌላ ነገር ነው እነማን ናቸው እንደዛ የሚያደርጉት? የወነግ ተላላፊዎች የወነግ ተላላፊዎች ነውሰውይጠቀ ምንድን ነው ያደረጉት? ዜጋ ተማሪዎች መንገድ ላይ እየመጡ መንገድ ዘግቶ በኛ እንዴት ሆኖ በኛ ወረዳ በኛ ቀበሌ፣ ይሄ አሁን የሚሉኝ የወነግ ታጣቂዎች ሰው አስቸገሩ፣ ሰው ገደሉ ያሉኝ እስኪ በተሰሞን የሆነው መች ነው? ምን ላይ ነው? ማን የሞተው? እንግዲህ ሆን ያለው ችግር እስካሁን ድረስ እንግዲህ በትላንት በስቲያ ሰው እንደገደሉ ነው ላይ ይመስል ኔ አሁን ደግሞ በኔ አዋሳኝ ድንበሩ ላይ በቃ ታቀደች እያስቀምጡ በቃ መውጫ ነመ ጊዜ እንግዲህ እያሳስሩ ነው አሁን ዜ ሊመት ማይደ ስለዚህ አሁን ዛሬና ዛሬ ሰላም አድርገዋል። ሰላም እንደምንዛለ አሁን ግን የተለያዩ ማህበረሰቦች ለምሳሌ ትላንትና የአሜሪካ ድምፅ ሬዲዮ ላይ ያቀረብናቸው ሰዎች ከአንድ ቤተሰብ ስምንት ሰው የተገደለበት አቶ ፈይሳ የሚባሉ ሰው፣ ትላንት ማታም ወደ ሰላሳ የሚሆን ሰው የተለያየ እዛው ባሉበት እንደ ሞቱ ነው ማህበረሰቡ የሚገልጸው። እነሱ ደግሞ የሚያነሱት እዛው የጉሙዝ ነዋሪዎችና የታጠቁ የመንግስት የምናቃቸው የጸጥታ አካላት ናቸው ይላሉ። ይህም በተመለከተ ምን ያውቃሉ? አይ እኔ አላቅም። ይሄ ያህል ከተማ ውስጥ የተፈጸመ ድርጊት እስካሁን ድረስ እኔ እንደ ጸጥታ ያካለንም ይህን ነገር ሌላ ሴራ ፕሮፓጋንዳ ነው እንጂ እኛ እንደ መንግስት ያየነው ሱ ጉዳይ የለም። ጉዳይ ያ ሰው ለምሳሌ ጎድሌ የሚባል ጎጥ ያውቃሉ አይደል? ጎድሌ ጎጥ። አዎ። እዛ አካባቢ ላይ ለምሳሌ ትላንት ማታ በጅምላ ብዙ ሰው እንደተገደለና አንድ ሰው አምልጦ

አይነት ስጋት ለምሳሌ፣ ከዚህ ቀደም የቤኒሻንጉል ክልል ብሔራዊ መንግሥት ከፌዴራል መንግሥት ጋር በመሆን በክልሉ የታጠቁና መሽገው ስልጠና የሚወስዱ ችግር የሚፈጥሩ አሉ በሚል የተወሰኑ በቁጥጥር ስር የዋሉ ነበሩ። እንደዛ አይነት ስጋትና እንደዛ አይነት ምልክት አለ በእናንተ አካባቢ? በእኛ አካባቢ የለም። እኛም የታጠቀ ሰው የለም። በእኛ አካባቢም ታጣቂም የለንም። ጀነራሉ፣ በእኛ አካባቢ በእኛ ክልልም ሆንም በእኛ ዞንም እንደዚህ አይነት የታጠቀ የተታጠቀ ሰው የለም። የተያዙ ነው የለም። አካባቢው ሰላም ነው። የክልሉ አለመረጋጋትና ለሰው ህልፈት የክልሉ ርዕሰ መስተዳደር አቶ አሻድሊ ሀሰን ከኢቢሲ ጋር ባደረጉት ቆይታ ኦነግ ከፍተኛ ችግር እየፈጠረባቸው መሆኑን ገልጸዋል። እዚህ አካባቢ በምዕራብ ቀጠና ጋር እየተንቀሳቀሰ ያለው የኦነግ አፈንጋጭ ቡድን ለሰው ህይወት መጥፋት ምክንያት እየሆኑ ነው ያሉ መንገዶች በመዝጋት አስፈላጊውን የሆነ የሰብዓዊ እርዳታ ለማድረስ መንገድ እየዘጉ ስለሆነ። እዚያ አካባቢ ያለው ማህበረሰብ በሙሉ በጣም ትልቅ ቅሬታ ውስጡ ነው ያለው። የቤንሻንጉል ጉሙዝ ብሔራዊ ክልላዊ መንግስት ኦነግ ላይ ባቀረበው ስሞታ ተከትሎ የኦነግ ሊቀመንበር አቶ ዳውድ ኢብሳን አናግረናቸዋል። እሳቸውም በአካባቢው እየተባባሰ ያለው ችግር የአሁን ሳይሆን የቆየ መሆኑን የገለጹት በመቀጠልም ኦነግ ምንም አይነት እንቅስቃሴና ፖለቲካዊ አላማ በቤኒሻንጉል ጉሙዝ ላይ የሌለው መሆኑን ጠቅሰው ከዚህ በስተጀርባ ግን ሌሎች ነገሮች አሉ ነው የሚሉት። አቶ ዳውድ ይህ ሁሉ ቅንጅት ከየት እንደሚመጣ አሁን ያቡል ሱዳን ውስጥ የሚደረገው ስልጠና ሱዳን ውስጥ ተደርጎ ወደዚህ የሚመጣው ከዚህ ጀርባ ደግሞ እዛ አካባቢ ያሉ ኢንቨስተሮች፣ ከነዚህ ጋር የተያዙ ኢንቨስተሮች መኖራቸው እንዲሁ ያደባባይ የሚሰጥ ነው። ይህንን ለመሸሸፋፈን የኦሮሞ ነጻነት ግንባር ስምና የኦሮሞ ነጻነት ስም በማንሳት ብቻ ማምለት አይቻልም፣ ይህ ነው። ሰሞኑን በቤኒሻንጉል ጉሙስ ያሶ ወረዳ እየተፈጸመ ነው በሚባለው የጅምላ ግድያ የሟቾቹ ሆነ የጉዳቱ ደረጃ በግልጽ የታወቀ ነገር የለውም። ትላንትና ያናገርናቸው የኦሮሚያ ጸጥታና አስተዳደር ቢሮ ምክትል ኃላፊ አቶ ኑሬ ቀመር ጉዳዩን ለማጣራትና የጉዳቱን ደረጃ ለማወቅ ከቤንሻንጉል ብሔራዊ ክልላዊ መንግስት ጋር ተነጋግረን እናጠናለን ሲሉ መናገራቸው ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።